ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ፣ በፌስቡክ ምክንያት በርካታ ሶማሊያውያን የኖርዌይ ዜግነታቸውን ተነጠቁ። ከረጅም ዓመታት በፊት በፖለቲካ ምክንያት በሶማሊያ መኖር እንዳልቻሉ በመግለጽ በኖርዌይ ያቀረቡት የጥገኝነት ጥያቄ ተቀባይነት አግኝቶ የመኖሪያ ፈቃድና ዜግነት ተሰጥቷቸው የነበሩ ወደ አንድ መቶ የሚጠጉ ሶማሊያውያን የኖርዌይ ዜግነታቸውን እንደተነጠቁ ነው ይህ ዘገባ የሚያወሳው። አንዳንዶቹ የመኖሪያ ፈቃዳቸው እንዳይታደስ ተከልክለዋል። ከሀገር እንዲወጡ ደብዳቤ የደረሳቸውም አሉ። ለዚህ ሁሉ የዳረጋቸው ደግሞ በፌስቡክ ገጻቸው ላይ ስለ ራሳቸው የሚያወጡት መረጃ ጥገኝነት ካቀረቡበት የጥገኝነት ማመልከቻ ካቀረቡበት ታሪካቸው ጋር ስለማይመሳሰል ነው። የኖርዌይ መንግስት አንዳንዶቹ እንዲያውም ከጎረቤት ሀገር የመጡ እንጂ ሶማሊያውያን አይደሉም ነው የሚለው። የአሜሪካ ድምጽ የሶማሊኛ ቋንቋ ክፍል ያጠናቀረው ዘገባ አለ ጽዮን ግርማ ይዛለች። ከ1992 ዓ.ም እስከ ሁለት ሺህ ባለው ጊዜ በተለያየ መንገድ ኖርዌይ ገብተው የፖለቲካ ጥገኝነት ጥያቄ አቅርበው የነበሩ ወደ አንድ መቶ የሚጠጉ ሶማሊያውያን ናቸው በኖርዌይ ያገኙትን ዜግነት የተነጠቁት የመኖሪያ ፈቃድ እንዳይታደስላቸውም እግዴ ተጣለባቸው። በኖርዌይ ኦስሎ ከተማ ምክር ቤት ተመራጭ የሆኑት አቶ በሻህ ሙሴ መሐመድ ለአሜሪካ ድምጽ እንደተናገሩት ግለሰቦቹ ለኖርዌይ መንግስት ያቀረቡት የጥገኝነት ጥያቄ ሶማሊያ ውስጥ ተፈጠረው አለመረጋጋት መኖር ባለመቻላቸው መሰደዳቸውን በማስረዳት ነው። ይህ ጥያቄያቸውም ተቀባይነት አግኝቶ አንዳንዶቹ ዜግነታቸውን ካገኙ አስራ ስድስት አመታት አስቆጥረዋል። አንዳንዶቹ ደግሞ የመኖሪያ ፈቃድ አግኝተው ኑሯቸውን ቀጥለዋል። የኖርዌይ የፍልሰት ጉዳዮች መስሪያ ቤት እነዚህ ዜጎች የዜግነቱንም ሆነ የመኖሪያ ፈቃዱን ያገኙት በሀሰት ላይ በተመሰረተ መረጃና ማስረጃ ነው የሚል ጥቆማ ስለደረሰው ለሁለት አመት ምርመራ አድርጌያለሁ ማለቱን አቶ በሻክ ሙሴ ይናገራሉ። ባህልጎ ያበይነ ያህያላ ሌለ የኖርዌይ መንግስት መረጃዎቹን አሰባሰብኩ ካለባቸው መንገዶች አንዱ የሰዎቹ የፌስቡክ ገጾች ናቸው። መንግስቱ የአብዛኞቹን የፌስቡክ ገጾች ሲመረምር ግለሰቦቹ የጥገኝነት ጥያቄያቸውን አቅርበው በነበረ ወቅት የሰጡት መረጃና ስለ ራሳቸው አሁን የሚለጥፉት መረጃ የተለያየ ሆኖ እንዳገኘውና ይህንንም መሰረት አድርጎ ተጨማሪ ማጣራት ሲያደርግ ዋሽተዋል ብሎ በማመኑ ዜግነታቸውን እንደነጠቃቸው አስታውቋል። አቶ በሻያ ይዘው የኖርዌይ የፍልሰት ጉዳዮች መስሪያ ቤት አገኘሁት ባለው የምርመራ ውጤት አንዳንዶቹ ሶማሊያውያንን ከሞቃዲሾን የመጣ ነው ብለው ጥገኝነት ጠይቀው ፌስቡካቸው ላይ የጅቡቲና የሌሎች ጎረቤት አገር ዜጎች መሆናቸውን የሚያሳይ ፎቶግራፍና ቪዲዮ ለጥፈዋል። ከጓደኞቻቸውና ቤተሰቦቻቸው ጋር የተነሷቸው ፎቶዎች፣ የሚለዋወጧቸው መልእክቶች ፈጽሞ ካቀረቡት ታሪክ ጋር እንደማሄድ ተነግሯል። አንዳንዶቹ ደግሞ መኖር አልቻልንም ወዳሉት አገር ተመልሰው መሄዳቸውን፣ ቤትና የንግድ ቤት መስራታቸውን የሚያሳዩ ምስሎችና አስተያየቶች ማስፈራቸው የኖርዌይ የፍልሰት ጉዳዮች መስሪያ ቤቱ ደርሼበታለሁ ይላል። መስሪያ ቤቱ ይህንኑ በፌስቡክ ላይ የሰፈረው መረጃ ተከትሎ ምርመራ ሲያደርግ አንዳንዶቹ በጭራሽ ሶማሊኛ ቋንቋ መናገር የማይችሉ ሶማሊያ ከምትባለው አገር ጋር ምንም ግንኙነት የሌላቸው የጎረቤት አገር ዜጎች ናቸው። አንዳንዶቹ ደግሞ ከሌላ ሶማሊኛ ቋንቋ ቋ ተናጋሪ ከሆኑ ጎረቤት አገራት የመጡ ናቸው። ለዚህ ደግሞ ያደረጓቸው የመልእክት ልውውጦችና ወደ ቤተሰቦቻቸው የላኩት ገንዘብ በማስረጃ ተያይዞባቸዋል። ለዚህ ያደረሳቸው ደግሞ በፌስቡክ ገጾቻቸው ላይ ያሰፈሩት ነው ተብሏል። አሁን አሁን አንዳንድ አገራት እንደ ፌስቡክ ባሉ ማህበራዊ ድረገጾች ላይ የሚወጡ ታሪኮችን እንደ የጀርባ ታሪክ ማጣሪያ መንገድ እየተጠቀሙበት ይገኛሉ። የዩናይትድ ስቴትስ የሰራተኛ አስተዳደር ጉዳዮች ቢሮ የተቀጣሪ ሰራተኞችን የደህንነት ዳራ ፍተሻ ለማጥራት አዲስ የጀመረውን በድረገጹ ላይ እንዲያስፍሯል። የሰራተኛ ጉዳዮች አስተዳደር ቢሮው ለደህንነት የዳራ ፍተሻ ጉዳይ ለህዝብ ክፍት የሆኑ ማህበራዊ መገናኛዎች ላይ የወጡ መረጃዎችን በቀጥታ እየገባ መፈተሽ የሚችል አነስተኛ የሙከራ መርሃ ግብር እያዘጋጀ ነው። አቶ በሻህ ሙሴ በማጠቃለያቸው የኖርዌይ ፍልሰተኛ ጉዳዮች መስሪያ ቤት ሌላ እያጣራቸው የሚገኙ ሰዎች እንዳሉ ገልጸው በዚህ ምክንያት ብቻ የኖርዌይ ዜግነታቸውን መነጠቃቸው፣ የመኖሪያ ፈቃዳቸው እንዳይታደስ መከልከሉና ወደ የሀገራቸው ይመለሳሉ መባሉን በመቃወም ፊርማ አሰባስበው አቤቱታቸውን ሊያቀርቡ ነው ብለዋል።